ሰላም እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የሰኞ ምሽት ሐምሌ 18 2014 ዓ ም የጋቢና ቤ መሰናደው ከአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። በምሽቱ የስዕል ባለሙያ በእንግድነት ጋብዘንላችኋል። እንዲሁም ደግሞ ፕላቲነም ስለተሰኘ ለየት ስላለ የፎቶግራፍ ጥበብ የምናስቃኛችሁ ይሆናል። ስፖርትና ሌሎች መሰናዶዎችንም አካተናል። መርሃ ግብሩን እየመራው ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ፣ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬው ዘገባችን ወደ ትግራይ ነው የሚወስደን በዛ ያለ አንድ ሰዓሊ ነው የምንተዋወቀው። አንገሶም ገብረ ሐዋርያ ይሰኛል። አንገሶም የምስል ገጽ የመልክዓ ምድርና ሌሎች አይነቶች ስዕሎችን በመሳል የተካነ ነው። በትግራይ ክልል በነበረው ጦርነት እንዲሁም ደግሞ ዓለም አቀፉ የኮሮና ቫይረስ ወረርሽኝን ተከትሎ እሱን የመሰሉ ሰዓሊያን በዚህ ሁኔታ መጎዳታቸውን ይናገራል። ሙልጌታ አጽብሃ በተከታዩ ዘገባ ያስተዋውቀናል። አንግሶም ገብረ ሐዋርያ ይባላል። በትግራይ ክልል ውቅሮ ከተማ ነው ተወልዶ ያደገው። ይህ ወጣት ከልጅነቱ ጀምሮ የስዕል ፍቅር እንደነበረው ነው የሚናገረው። ልዩ አይነት ስሜት ነው የነበረኝ ለአርት፣ ለስዕል ደግሞ የበለጠ የቤተክርስቲያን አይነት አሳሳል ነው የሞክረው ነበር። ያው ከዛ በኋላ ቅዱስ ማርያም ኮሌጅ የሚባላለ ውቅሮ ላይ እና ዛ ላ ነው የገባሁት። ሮቤል ይባላል አስተማሪያችን ነበር። እዛ ላ ውስጥና ኢለመንታሪ ነበር አምስተኛ ክፍል ይመስለኛል። ከአስራአንድ እስከ ሁለት ሰዓት ነው የምንማረው። ማታ ወደ ቤታችን ነው። እስከዛን ያክል ነው የአርት ፍቅር ያለኝ ማለት ነው። የስዕል አቅሙ በትምህርት ለማሳደግ መቀለ ከተማ በሚገኝ የኪነ ጥበብ ኮሌጅ ገብቶ መማር መጀመሩ ነው የሚገልጸው አንገሶም። ከዛ አስረኛ ክፍል ጨርሼ ወደ አርት ስኩል ተፈተንኩና ከዛ ቀጣ ነው ያለፍኩት። ስልክ ተደውለኝ፣ አልፋልና ና ተመዝገባልኝ። መጣሁና ተመዝገብኩ ሶስት አመት ተምሬ ሶስተኛ አመት ስደርስ ደግሞ በፋይን አርት ነበር እየተማርኩኝ ነበር። ና ሶስተኛ አመት ወደ ፔንቲንግ ነው የመረጡት። ስክላፕቸር አለ፣ ግራፊክስ አለ። ወደ ፔንቲንግ ክላስ ነው የመረጡት። ና እየተማርን ያለነው ያው በሽታ መጣ፣ የኮሮና ቫይረስ ማለት ነው። ከዛ ተቋረጠ። ከዛ ደግሞ ሊጀመር ነው ምናምን ተብሎ ነበር። ከዛ ደግሞ ያው ውጊያውን ተጀመረ እንደዛ ብሎ ተቆራረጠ። ያለፉት ከሁለት አመታት በላይ በኮሮና ቫይረስና በተለይ በጦርነቱ ትምህርቱ ሳይማር መቆየቱ ኪሳራው ትልቅ ነው ብለዋል። በጣም ከባድ ነው። ወጣት በመሆኔ ደግሞ በጣም ከባድ ነው። ወጣትነት ካልተጠቀምክበት ከባድ ነው እና እዛም ላይ አርት የአርት ስራ ይዘ ብዙም ባላደገው አርት ላይ እዚህ ላይ የሚሰራቸው ስዕሎች የትግራይ መልክዓ ምድር የሚያሳዩ እንዲሁም የአሁናዊ የህዝብ ሁኔታ የሚያሳዩ ነው ያለው አንገሶም። ወደ ትግራይ ክልል የሚገቡ ሸቀጦች ባለመኖራቸው ለጥበብ በተለይ ለስዕል ስራም የሚሆኑ መሳሪያዎች አይገቡም ይላል አንገሶም። ብሩሽ፣ ቀለም፣ ቻርት ሁሉም ነገር እዛ ላይ የአርት ማቴሪያል ከዛ ነው የሚመጣው፣ የሚበዛው ነገር እዚህም በሁለት ወይም ሰው ሴሽነር ነው የምታገኘው እንጂ ሁሉም አይይዙም። እና እሱን ተደማምሮ ደግሞ በጣም ከባድ ነው አሁን ለማግኘት ማለት ነው። እና ያው አርቱ ባለህ አቅም ባለ ማተሪያል ነው የምትገልጸው። እና እሱ ነው ደስ የሚለው እንጂ አሁን በጣም ከባድ ነው የፈለግከው እኔ በተማርኩበት ፔይንቲንግ ለመስራት ይከብደኛል። ቀለም ስለሌለ ማለት ነው እዚህ ላይ። እና እሱ ነው ትልቅ ተጽዕኖ የፈጠረው በአርት ላይ አሁን የምሰሩ የትግራይ ገጸ መሬቶች ነው የስራት ያላቸው ነገር አልታ የተለያዩ ላንድ ስኬፖችም አለው ማርያም ድሃን የሚባል የትግራይ ካልቸር የሚገልጽ ደግሞ የቤት አሰራር ህድሞ እንደዛ አይነት ነው የማታ አለ እሱ እንደ እንደሱ አይነት ነው የስራዎች አብዛኛው ስራዎች እንደዛ አይነት ናቸው። ስለ ወቅታዊም ጉዳይ ሰርተናል። በአክሱም በአክሱምም በመቀሌም ኤግዚቢሽን አዘጋጅተናል። ትልቅ ኤግዚቢሽን ነው የተዘጋጀው እና ስለ ሴቶች የተደፈሩት የትግራይ ሴቶች እና ስለ ጭፍጨፍ ጥቅላላ የአክሱም ማሳከር ስለስ የሚገልጽም ሰርች የነበር የትግራይ መልሶ ግንባታ የሚገልጽም እንደ ሳይንስ ስ ያለው የስዕል ትምህርቱ በ2012 በኮሮና ቫይረስ ምክንያት ቀጥሎም በጦርነቱ የተቋረጠ ቢሆንም አሁንም ግን ወደ ሲማርበት የነበረ ኮሌጅ እየተመላለሰ ስዕል እየሳለ ይገኛል። እንደ የምንጠቀመው እዚህ ላይ ትምህርት ቤት ውስጥ ላ ተዘግቶ እያለ ያው የአርቱ ፍቅርም አለም እስካሁን አልበጣ እና እየተመላለስኩ ነው የምሰራው፣ እና ለዛ ነው የምመጣው ለሁሉም ነገር ዋናው መፍትሄ ሰላም እንዲሰፍን ነው ምኞቴ ሲልም ገልጿል። ተስፋዬ እኔ አንድ ስላለ ሰላም ሆኖ የምፈልገው ተስፋዬ እኔ ስለ ሰላም የሚገልጽም አንድ አስተማሪያችን ነበር፣ መምህር አሽናፍጫ ይባላል። የሆነች ሴት ለምለም ሳር ላይ ተኝታ እናትየዋ፣ ልጁ ደግሞ ዝም ብሎ ይጫወታል። እዛ ላይ ምን ያክል ሰላም አስፈላጊ እንደሆነ ስታስበው እናት ልጇ ጥላ ልተኛ አትችልም ወይም ትታው ልትሄድ አትችልም። እዛ ላይ የሚያሰኝን ስዕል ግን መልእክቱ እሷን ተኝታ ልጁ ነው የሚጫወታ እና ስለ ሰላም ሰላም ስላለ ነው የገለጸው ሰዓሊው። ና በጣም ነው ደስ ከሚለኝ ስራዎች ነው። ና ተስፋዬ እኔ ሰላም እንዲሆን ነው። በግሉ ሰላም ሰፍኖ ትምህርቱ በማጠናቀቅ የስዕል ስራውን በተጠናከረ መልኩ ለመቀጠል እንደሚመኝ ነው። ጌታ አጽባሀ ከትግራይ ነበረ። እናመሰግናለን። በመቀጠል ደግሞ የምናልፈው ለየት ወዳለ ፕላቲነም ወደ ተሰኘ የፎቶግራፍ ጥበብን ወደምትሰራ አርቲስት ነው። አርቲስቷ ረድኤት ወንድሞ ትሰኛለች፣ የፎቶግራፍ ጥበብ ባለሙያ ናት። ከሰሞኑ በዚህ በዩናይትድ ስቴትስ ሲልቨር ስፕሪንግ ግዛት ኤኮግሌን በተሰኘ ፓርክ ውስጥ ከባልደረቦቿ ጋር በመሆን ከፎቶግራፍ ጥበብ ባለሙያዎች ጋር ስለ ታይምለስ ፎቶግራፍ የተሰኘ አውደ ርዕይ አሳይተዋል። ረድኤትና ጓደኞቿ ለየት ያለ ፕላቲነም የተሰኘ ከሰማኒያና ከዘጠና ዓመታት በፊት በጥቅም ላይ ይውል የነበረ የፎቶግራፍ ጥበብን በመጠቀም ነው ፎቶግራፎቻቸውን ለእይታ ያቀረቡት። ዝግጅቱን ተከታትዬ ያሰናዳሁት ዘገባ ቀጥሎ ይቀርባል። የተወለደችው አስመራ ከተማ ሲሆን እስከ አስራዎቹ እድሜዋ ድረስ አዲስ አበባ አድጋለች። ረዳይት ወንድሙ ከልጅነቷ ጀምሮ የፎቶግራፍ ፍቅር እንደነበራትም ትናገራለች። ገና አፍላ ሳለች ወደ ዩናይትድ ስቴትስ ቺካጎ ግዛት በመምጣት ቀጣዩን ዘመኗን በውጭ ዓለም ያደረገች ሲሆን ቤተሰቦቿ የመጀመሪያ ህልሟ ኑሮን የሚደግፍ ነው ብለው ባለማመናቸው በሕክምና ላይ መቆየቷን ትናገራለች። ከአስመራ በኋላ አዲስ አበባ ትንሽም እያለሁኝ ነው። ኦሞስ ቲኔጅ እያለሁኝ ነው። ሽካጎ ሙባረ ግን ሶ ቲኔጅ ላይፌን አብዛኛው ያው ሽካጎ ነው ያደኩት። ከሽካጎ በኋላ ኮሌጅ መጣ። ኮሌጅ ለመሄድ ፎቶ ለማንሳት፣ ፎቶ ለመማር ነው የፈለግኩት የነበረው። የሚባለው ጥያቄ መጣ። በኋላ እሺ ስቲ ምን ላጥና ብዬ ነርሲንግ አጠና ሆኝ። ከነርሲንግ ፎቶ አነሳ ነበረ። የፎቶ ነገርም አልተኩትም ከምፕሊት እሱም አልተወኝም። ትንሽም ኮሌጅ ላይ አጥንቼ ነበረ። ሶ ፕራክቲስ እንዲ ያደርግ ነበረ። በኋላ ሜቢ አምስት አመት ወር ስድስት አመት ወሰንኩኝ። የፎቶ ነገር ሊወጣል ስላልቻለ ፐርሱ ስቲ እንደሚሆን ጀመርኩኝ። ከዚህ ውሳኔ በኋላ ወደ አዲስ አበባ በመጓዝ ለቀጣይ ሀያ ዓመት ሊቆይ የሚችልና በሴቶች ተፈጥሯዊና ያልተበረዘ ማንነት ላይ የሚያተኩር የፎቶ ስብስብ መጀመሯን ነው የምትገልጸው። አዲስ አበባ ለመጀመሪያ ጊዜ ተስማምታ ፎቶ የተነሳችላት ታዲያ ርብቃ ናት

لأننا في المشاركة في المشاركة في المشاركة في المشاركة في المشاركة በአሁን ሰዓት የሚነሱ ፎቶግራፎች የሴቶችን ተፈጥሯዊ ውበት በብዙ ሜካፖች እንዲሁም ደግሞ ፎቶሾፕ በማስተካከላቸው ለሷ እንደ ፎቶግራፍ ባለሙያ ተፈጥሯዊ የሴቶችን ውበትና ማንነትን የሚሸፍን ነው ብላ እንደምታምንም ነው የምትገልጸው። ሞደርን ሚውስ ወይም ደግሞ ዘመናዊ ሞደሎቿና የስራ ማጠንጠኛዎቿም ሴቶች መሆናቸውን ትናገራለች። ይሁን እንጂ ስራዋን ለመስራት የመረጠችው የፎቶግራፍ መንገድ የድሮውን በፊልም ማንሳት ሲሆን ከዛ በተጨማሪ ግን ለየት ባለመልኩ እንደ ኤሮፓያን አቆጣጠር ከ1879 ዓ.ም ጀምሮ እስከ መጀመሪያው የዓለም ጦርነት ማብቂያ የቆየው ፕላቲነም የተሰኘውን መንገድ ነው። ረዴት በዚህ መልኩ ያነሳቻቸውን ፎቶግራፎች ለማሳጠብ ወደ ዩናይትድ ስቴትስ መመላለስ ኖሮባታል። እምብዛም በማይዘወትረው የፕላቲነም የፎቶግራፍ ጥበብ ውስጥ ታዲያ አጋሮች ያገኘ ሲሆን ከነዚህ የፎቶግራፍ አፍቃሪዎችም ጋር የፕላቲነም ፎቶዎች ላይ ትለማመዳለች። በወራንዴም የፎቶግራፍ ትዕይንቶችንም ያደርጋሉ። ቢሊ ሼልደን በፎቶ ወርክ አትላንቲኮ ከረዴት ጋር ስራዎቹን ሲያሳይ አግኝተነዋል። ዛሬ ምሽት ሰባት አርቲስቶች ስራችንን አቅርበናል። በጣም ታሪካዊ የሆነን ፕላዲየም የተሰኘ ሂደት ውስጥ ያለፉ ፎቶዎችን ነው ለእይታ ያቀርብ ነው። ፎቶዎቹ የአሁን ቢሆኑም በዚህ መልኩ የሚነሱ ፎቶዎች ውጤታቸው ከዲጂታል ፎቶዎች ይለያል። የምናነሳቸው ከዚያ በተለየ መልኩ በኔጌቲቭ ፎቶ ፊልም ነው። ከዚያ በኋላ የተለያየ ቀለም ኑሯቸው ከጥጥ በተሰራ ወረቀት ላይ ይታተማሉ። በምሽቱ ታዲያ ረድኤት እና የስራ አጋሮቻ በሁለት በተከፈለ ቡድን በመሆን የፕላቲነም ህትመት ሂደትን አሳይቷል። በቅድሚያ ያደገው ፊልም ከጥጥ በተሰራ ወረቀት ላይ ጠርዞ ይለካል። በዛ መሰረትም ሁለት የተለያዩ ለዚህ ሂደት የሚያገለግሉ ኬሚካሎች በወረቀቱ በውሃ በተነከረ ብሩሽ ላይ ይዋሃዳሉ። ይሄ ውህድ ያለበት ወረቀትም በንፋስ መጠጥ እንዲል ከተደረገ በኋላ ፎቶ ፊልሙ ላይ ተደርጎ በፍሬም ከሁለት እስከ አራት ደቂቃ በፀሐይ ኃይል እንዲደርቅ ይደረጋል በኋላ የፎቶ ፊልሙ ይነሳና ወረቀቱ በኬሚካል ይታጠባል። ያኔ ፎቶ መታየት ይጀምራል። በመጨረሻም ዳርክሩም ወይም ደግሞ ጨለማው ክፍል በመሄድ የመጨረሻውን የፎቶግራፍ ሂደት ያልፋል። ረዴት ና ወዳጆቿም ይህንን ሂደት ለታዳሚዎቻቸው አስረድተዋል። ረዴት ታዲያ የፎቶ ባለሙያ ሰውን ለመረዳት እሩህሩህ መሆን አለበት ትላለች።

ነገር ኢምፓቲ የሚባል ነገር ነው። እንጃ በአማርኛ ሰውን መረዳት። ሰውን ካልተረዳሽው የእውነተኛ ፎቶ ማንሳት አልች። ሰውን ካልተረዳሽው የእውነተኛ የምታግዥ አልች። እንደነርስ ወይ በዶክተር ካላወቅሽ ምን ህመም እኮ እንዳልሆነ እሱ ነገር በጣም ጠቅሞኛል። ረዴት ወንድሙ የፎቶግራፍ ስራዎቿን በተለያዩ ቦታዎች ያቀረበች ሲሆን ከዚህ ቀደም የሰራችው የሰራተኛ መደብ የተሰኘው ስብስቧም በዋሽንግተን ፖስት ላይ ተዘግቦላታል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ የሬዲዮ በቴሌቪዥን መሰናደው ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ በቪኦኤ አምሃሪክ ፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። በመቀጠል ያለውን ዘገባ ላስተዋውቃችሁ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውርጃን በተመለከተ ከሰሞኑ ያስተላለፈውን ውሳኔ ተከትሎ በመላው ዓለም የሚገኙ ሀገራት ውሳኔው ከስነ ተዋልዶ ጤና ጋር በተገናኘ ስለሚኖረው ውጤት የተለያዩ ምላ ምላሾችን እየሰጡ ይገኛሉ። በአፍሪካዊቷ ሀገር ኬንያ የሚኖሩ ሰዎች ውሳኔውን ተከትሎ የተከፋፈለ ምላሽ ሰጥተዋል። አሉላ ከበደ የጁማ ማጀንጋን ዘገባ ቀጥሎ ያቀርብልናል። በዩናይትድ ስቴትስ ፅንስን የማቋረጥ መብት የቀለበሰውንና የጠቅላይ ፍርድ ቤቱ ባለፈው ወር ያሳለፈውን ውሳኔ የመለኮት እጅ የገባበት ነው ሲል ናይሮቢ ላይ ፈጥኖ ያወድሰው የኬንያ ክርስቲያኖች የተባለው ቡድን ነው። ጽንስ ማስወረድ ነፍስ ማጥፋት ነው። ጽንስ የሚያስወርዱትም ነፍሰ ገዳዮች ናቸው። በመሆኑም ጠቅላይ ፍርድ ቤቱ ሕይወትን የመረጠበት ውሳኔ ትክክለኛ ነው። ኬንያ በተለይ ከጤና ጋር በተያያዘ ብቻ ከሆነ ጽንስ የማስወረድ መብት እንዲከበር ብታደርግም በዋናነትም ብዙዎች ለደህንነታቸው አደገኛ የሆነ ሕገወጥ ውርጃን እንዳይፈልጉ ለማድረግ በሚል ነው። የ20 ዓመቷ ዳያና ዳያና ለዚህ ዘገባ የተጠቀመችው እንጂ ትክክለኛዋ ስሟ አይደለም። ጓደኛዋ ናይሮቢ ውስጥ ይህን መሰል ህገወጥ የጽንስ ማስወረድ አገልግሎት ከሚሰጥበት ስፍራ ሄዳ ከፍተኛ መጠን ያለው ደም ፈሷት ለህልፈት ስትዳረግ በመመልከቷ በተራዋ ያን መሰል ሁኔታ ውስጥ በገባችበት ወቅት የባለሙያ እርዳታ ለመፈለግ መገደዷን ትናገራለች። ወደ አንድ ጥሩ ክሊኒክ ሄድኩና በሐኪም ተረዳው። አሁን እንደምታዩት በደህና ሁኔታ ላይ ይገኛለሁ። ጤናማ ነኝ። እናም ሕክምናውን ተከትሎ የገጠመኝ ምንም አይነት ችግር የለም። ይሁን እንጂ አፍሪካ ውስጥ ጽንስ የማቋረጥ መብት እንዲከበር እንደሚሹ በርካታ የመብቱ ደጋፊዎች ሁሉ ዳያናም በዩናይት ስቴትስ ከአሁን ቀደም ሲሰራበት የነበረው ሕግ ዛሬ መሻሩ በኬንያም ተጨማሪ የህግ ገደቦች እንዲጣሉ ሊያበረታታና ለተጨማሪ ሞትም ሊጋብዝ ይችላል የሚል ጭንቀት እንዳደረባት ተናግራለች። በዓለም ጤና ድርጅት ግምት መሠረት አፍሪቃ ውስጥ ከሚፈጸሙት ጽንስ የማስወረድ ድርጊቶች 75 በመቶ የሚሆኑት ለደህንነት አደገኛ በሆነ መንገድ የሚከናወኑ ናቸው። የኬንያ ጤና ጥበቃ ሚኒስቴር በበኩሉ ይፋ እንዳደረገው በየዓመቱ ቁጥራቸው 2600 የሚደርስ አዋቂና ወጣት ሴቶች ለደህንነት አደጋ ደቃኝ በሆኑ የጽንስ ማቋረጥ ሂደቶች ውስጥ በማለፍ ለሕልፈት ይዳረጋሉ። ይህም ከአጠቃላዩ የእናቶች ሞት 35 በመቶውን ያህል ነው። ደህንነቱ ባልተረጋገጠ ጽንስ የማስወረድ ድርጊት የተነሳ ከፍተኛ ቁጥር ያላቸው እናቶች ይሞታሉ። ምክንያቱም ደህንነቱ የተረጋገጠ የጽንስ ማቋረጥ አገልግሎት የማግኘት መብት በመነፈጋቸው ነው። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጽንስ በማቋረጥ ሂደት ላይ ዓለም አቀፍ ገደብ በሚጥለውና ግሎባል ጋግሩል የተባለው ውሳኔ አካል ተደርጎ በታየ እርምጃ በመልማት ላይ ላሉ አገሮች ይሰጥ በነበረው ለስነ ተዋልዶ ጤና አገልግሎቶች የሚውለው ገንዘብ ላይ የተለየ ገደብ ጥለው ነበር። በቅርቡ የሆነውን ከዚህ ያዛመዱ አንዳንድ የጽንስ ማቋረጥ መብት ተሟጋቾች ታዲያ ያ እርምጃ በአገር ውስጥም ተጨማሪ የመብት ጥበቃ ጉዳይ አስቀድሞ እንዲታሰብበት ስለማስፈለጉ የመጀመሪያው ፍንጭ ነበር ይላሉ። ዩናይትድ ስቴትስ የጤና ስርዓታችንን በመደገፉ ረገድ ብዙ ለግሳናለች። ነገር ግን አሁን እኛ በራስ ተነሳሽነት የራሳችንን ትክክለኛ ህጎች ማስቀመጥ አለብን። የጽንስ ማቋረጥን ጨምሮ አስፈላጊውን የሥነ ተዋልዶ ጤና አገልግሎቶች ማግኘት የሚያስችሉ ትክክለኛ አሰራሮች ሊኖሩን ይገባል። ኬንያ እንደ አውሮፓውያን የዘመን አቆጣጠር በ2019 ዓ ም የፈቀደችውን ጾታዊ ጥቃትን ተከትሎ የሚጸነስን ጽንስ የማቋረጥ መብት ጨምሮ ቀስ በቀስ የተለያዩ ህጎች አውጥታለች። ከዚህ የተዛመደ ጉዳይ የተመለከቱ አንድ የአገሪቱ ዳኛ ባለፈው መጋቢት ወር በነገሩ ላይ ብይን በሰጡበት ወቅት ጽንስን ማቋረጥ ህገ መንግስታዊ መብት ነው ሲሉ በጊዜው ስራ ላይ የነበረውንና አሁን የተሻረውን የዩናይት ስቴትሱን የሮቪና የዌድ ጉዳይ በሚል መጠሪያ የሚታወቅ ውሳኔ በምሳሌነት ጠቅሰው ነበር። ይሁንና ያ ውሳኔያቸው ዛሬ በይግባኝ እየታየ ሲሆን የኬንያ ጽንስ የማቋረጥ መብት ተሟጋቾችም የዩናይት ስቴትሱ የህግ ለውጥ እንዳያጠላበት ስጋት እንዳደረባቸው ይናገራሉ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶች ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ2022276379 ላይ በዋትሳፕ አውታር በኩል አድርሱ። ጋቢና ቪኦኤ የአዲሱ ትውልድ ከሆነ ድምፅ ከአሜሪካ ድምፅ። በመቀጠል ደግሞ የምናልፈው ወደ ስፖርት ዘገባ ነው። ኢትዮጵያ በዓለም አትሌቲክስ ሻምፒዮና ሁለተኛ ደረጃን ይዛ አጠናቀቀች። የኢትዮጵያ ፕሪምየር ሊግ ክለቦች በተጫዋቾች የዝውውር ገበያ ተጠምደዋል። ሳዲዮ ማኔ የአፍሪካ የአመቱ ምርጥ ተጫዋች ሽልማትን አሸንፏል። ኬኔዲ አባተ ይቀጥላል። ኢትዮጵያ በዓለም አትሌቲክስ ሻምፒዮና ሁለተኛ ደረጃን ይዛ አጠናቃለች። በዩናይትድ ስቴትስ ዩጂን ኦሬገን ላይ ከሐምሌ ስምንት ጀምሮ ሲካሄድ የቆየው አስራ ስምንተኛው የዓለም አትሌቲክስ ሻምፒዮና ትናንት ሐምሌ አስራ ሰባት ፍጻሜውን አግኝቷል። በውድድሩ አራት ወርቅ አራት ብርና ሁለት ነሐስ በድምሩ አስር ሜዳሊያዎችን ያሸነፈችው ኢትዮጵያ ከአዘጋጇ ዩናይትድ ስቴትስ በመቀጠል ሁለተኛ ደረጃ በመያዝ ነው ያጠናቀቀችው። ኢትዮጵያ ካሸነፈቻቸው አራት ወርቆች መካከል ሶስቱ በሴት አትሌቶች የተገኙ ሲሆን ለተሰንበት ግዴ በ10ሺ ሜትር ጎተይቶም ገብረስላሴ በማራቶንና ጉዳፍ ጸጋይ በ5000 ሜትር የወርቅ ሜዳሊያ ያስገኙ ሴት አትሌቶች ናቸው። የተቀረውን አንድ ወርቅ ደግሞ ታምራት ቶላ በማራቶን አስገኝቷል። አትሌት ጉዳፍ ጸጋይ ከወርቁ በተጨማሪ በ1500 ሜትር የብር ሜዳሊያ ማሸንፋለች። ወርቅውሃ ጌታቸው፣ ሞስነት ገረመውና ለሜቻ ግርማ የብር ሜዳሊያ ያሸነፉ ሌሎች አትሌቶች ናቸው። ለሀገራቸው የነሐስ ሜዳሊያ ያስገኙት ሁለቱ አትሌቶች ደግሞ ዳዊት ስዩምና መቅደስ አበበ ናቸው። አትሌት ጎቴይቶም ገብረስላሴ እና ታምራት ቶላ በማራቶን ያስመዘገቡት ሰዓት የዓለም አትሌቲክስ ሻምፒዮና የማራቶን ክብረ ወሰን ሆኖም ተመዝግቧል። የውድድሩን መጠናቀቅ ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት ደራርቱ ቱሉ በሰጠችው አስተያየት ደስታዋን ገልጻ የአትሌቶቹን የቡድን ስራ ማድነቋን ከፌዴሬሽኑ ማህበራዊ ድረገጽ ያገኘነው መረጃ ያመለክታል። ኢትዮጵያ ሀገራችን ከዓለም ሁለተኛ ከአፍሪካ አንደኛ ሆንን በማጠናቀቃችን እንኳን ደስ ያላችሁ፣ እንኳን ደስ ያለን። የእናንተ ውደት ቤቶች እንኳን አኮሩን፣ እንኳን ሮጡልን፣ እንኳን አሸንፉልን፣ እንኳን የኢትዮጵያን ባንዲራ አነሱ፣ እንኳን ሀገራችን ከፋለች ለማለት ፈቃለሁ። ደስታዬ ወደ የለውም ማለት ነው። በዚህ ሸንፍ ላይ ትልቅ አስተዋጽኦ ያደረጉትን በሙሉ ከልቤ ያመሰግናለሁ ማለት ነው። እውነትም ስፖርት እንደስሙ እውነትም ስፖርት ይሄ አትሌቲክስ ይሄ ስፖርት እንደስሙ ወዳጅነት፣ ወንድማማችነት፣ አንድነት፣ ፍቅር፣ ሰላም ስለሆነ ሁሉ ነገር አስበሳች ነው፣ እኔ ማለት ነው። በተለይ ደግሞ የኢትዮጵያ ቡድን ዘንድሮ የሰራው የአንድነት መንፈስ የጥንካሬ መንፈስ ይሄ ከኔ ደግሞ ከኔ ይበልጥ የኛ የምለውን ሀሳብ ይዘው በመዘጋጀታቸው በመያዛቸው የተሻለ ውጤት መጥቷልና ሁሉ ነገር በጣም አስበሳች ነው እና እግዚአብሔር ይመስገን። ይህንን ደግሞ ያስጠብቀን፣ ለሚቀጥሉ ዓመትም ይህንን ለህዝባችን ለማሳካት እግዚአብሔር እርዳን እንላለን። ከኢትዮጵያ በመቀጠል ውድድሩን በሶስተኝነት ያጠናቀቀችው ጃማይካ ስትሆን ኬንያ አራተኛ፣ ቻይና ደግሞ አምስተኛ ሆነው ጨርሰዋል። በውድድሩ ከ179 ሀገራት የተውጣጡና ስደተኞችን የሚወክሉ አትሌቶችን ጨምሮ ከ1700 በላይ አትሌቶች ተሳትፈዋል። የዘንድሮው ውድድር በታሪክ በርካታ ሀገራት ወርቅ ያገኙበት የዓለም አትሌቲክስ ሻምፒዮና ሆኗል። በውድድሩ 29 ሀገራት ወርቅ ያገኙ ሲሆን ይህም ከዚህ ቀደም በ2017ቱ ውድድር በክብረ ወሰንነት ከተመዘገበው 26 ሀገራት በሶስት የሚበልጥ ነው። የኢትዮጵያ ፕሪምየር ሊግ ክለቦች በተጫዋቾች የዝውውር ገበያ ተጠምደዋል። የሊጉ የዝውውር ጊዜ ከተጀመረ 18 ቀናት የተቆጠሩ ሲሆን 16ቱም የሊጉ ተሳታፊ ክለቦች ለቀጣዩ የውድድር ዓመት በሚያደርጉት ዝግጅት የነባር ተጫዋቾቻቸውን ውል በማራዘም እና አዳዲስ ተጫዋቾችን በማስፈረም ላይ ናቸው። ባለፈው ሳምንት ዝውውራቸው ተጠናቆ በኢትዮጵያ እግር ኳስ ፌዴሬሽን ውላቸው ከጸደቀላቸው አዲስ እና ውል ያደሱ ነባር ተጫዋቾች መካከል ለሐዋሳ ከተማ የፈረመው የቀድሞው የፋሲል አጥቂ ሙጂብ ቃሲሚ ጠቀሳል። ፌዴሬሽኑ እንዳስታወቀው እስከ ባለፈው ሳምንት የመጀመሪያ ቀናት ድረስ ሙጂብንና ኤርትራዊውን የቀድሞ የባህር ዳር ተጫዋች አሊ ሱሌማንን ጨምሮ ስምንት ተጫዋቾችን በማስፈረም ሐዋሳ ቀዳሚው ክለብ ነው። ሲዳማ ቡና፣ ድሬዳዋ ከተማና ባህር ዳር ከተማ ደግሞ ሁለት ሁለት ተጫዋቾችን አስፈርመው በፌዴሬሽኑ ጸድቆላቸዋል። መከላከያና ኢትዮጵያ ቡናም አንዳንድ ተጫዋች ማስፈረማቸው በፌዴሬሽኑ እውቅና የተሰጠው ሲሆን ሻምፒዮኑ ቅዱስ ጊዮርጊስ ደግሞ የአንድ ተጫዋቹን ውል አራ አዝሟል። ከዚህ በተጨማሪም ፌዴሬሽኑ እስካሁን ይፋ ያላደረጋቸው በርካታ ዝውውሮች መካሄዳቸውን ከክለቦቹ የተገኙ መረጃዎች ያሳያሉ። ሳዲዮ ማኔ የአፍሪካ የዓመቱ ምርጥ ተጫዋች ሽልማትን አሸንፏል። ሴኔጋላዊው ሳዲዮ ማኔ የቀድሞ የቡድኑ አጋሩን ሞሳላን እና የሀገሩን ልጅና የቼልሲውን ግብ ጠባቂ ኤድዋርድ ሜንዲን በመርታት ለሁለተኛ ጊዜ የአፍሪካ የዓመቱ ምርጥ ተጫዋች ተብሏል። ሽልማቱን ከአንድ ጊዜ በላይ በማሸነፍ ማኔ አስረኛው ተጫዋች ነው። ማኔ አዲሱ ክለቡ ባየር ሙኒክ በዋሽንግተን ዲሲ ዩናይትድን ስድስት ለሁለት ባሸነፈበት የቅድመ ውድድር የወዳጅነት ጨዋታ ከተሰለፈ በኋላ የአትላንቲክ ኦቅያኖስን ተሻግሮ በሞሮኮ ዋና ከተማ በመገኘት ሐሙስ ዕለት ሽልማቱን ተቀብሏል። ሴኔጋል ግብጽን በማሸነፍ ለመጀመሪያ ጊዜ ዋንጫውን ባነሳችበት በዘንድሮው የአፍሪካ ዋንጫ የፍጻሜ ጨዋታ ወሳኙን የፍጹም ቅጣት ምት ማኔ ማስቆጠሩ አይዘነጋም። ናይጄሪያዊቷ አሲሳት አሾላ ደግሞ የዓመቱ ምርጥ ሴት ተጫዋች ተብላ የተሸለመች ሲሆን ሽልማቱን ለአምስተኛ ጊዜ በማንሳት አዲስ ክብረ ወሰን መያዟን የአፍሪካ እግር ኳስ ኮንፌዴሬሽን መረጃ ያመለክታል። ኮሎኝ የቤላሩስ ቡድኖች ከአውሮፓ እግር ኳስ ማህበር ውድድር እንዲታገሉ ጠየቀ። የጀርመን ቡንደስሊጋው ክለብ ኮሎኝ የቤላሩስ ቡድኖች ከአውሮፓ ውድድሮች እንዲገለሉ ጥሪ አቅርበዋል። ክለቡ ለዚህ በምክንያትነት የጠቀሰው ሀገሪቱ ሩሲያ በዩክሬን ላይ ፈጽማለች ያለውን ወረራ በመደገፏ ነው። ኮሎኝ በሩሲያ ቡድኖች ላይ የተጣለው እገዳ የቤላሩስ ክለቦችንም እንዲጨምር ለዩኤፋ ደብዳቤ እንደጻፈና የሌሎች ክለቦችን ድጋፍ እያሰባሰበ መሆኑንም አስታውቋል። ክለቡ ወደ አውሮፓ ኮንፈረንስ የምድብ ድልድል ለመግባት ለሚያደርገው የጥሎ ማለፍ ውድድር ከቤላሩስ ክለቦች ጋር በአንድ ምድብ መደልደሉን ተከትሎ ነው የቤላሩስ ክለቦች እንዲታገዱ ጥሪ ያቀረበው። የሩሲያ የቅርብ ወዳጅ የሆነችው ቤላሩስ ሩሲያ ዩክሬንን ለማጥቃት ግዛቷን እንድትጠቀም መፍቀዷ ይታወሳል። የሩሲያ ክለቦችና ብሔራዊ ቡድኖች ከአውሮፓና ከፊፋ ውድድሮች እንዲታገዱ የተላለፈው ውሳኔ ባለፈው ሳምንት በስፖርት ገላጋይ ፍርድ ቤት ጸንቷል። የቤላሩስ ቡድኖች ግን ከሀገራቸውና ከደጋፊ ውጭ ጨዋታቸውን እንዲቀጥሉ የአውሮፓ እግር ኳስ ማህበር እስካሁን ድረስ እንደፈቀደ ነው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የጋቢና ቤ የሰኞ ምሽት ሐምሌ 18 2014 ዓ ም መሰናዶ እዚህ ላይ ተጠናቀቀ። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን በያማሀሪክ ላይ ለጋቢና ቤ ያላችሁ አድርሱም። በነገው ምሽት ተመልሰን የምንመጣ ይሆናል። የደንገረመው መሰናዶን እየመራው ኤልያስ አስማረ፣ በድምፅና ምስል ምህንድስናው ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች፣ እንዲሁም ደግሞ የዲጂታል አመራሮች እና መሪዎች ጋር በመሆን እንሰናበታቸዋለን። ሰላም ጤና ስጥልኝ ደናደር